በቤኒሻንጉል ጉሙዝ ክልል አራት የካሚሼ ዞን አመራሮች በታጣቂዎች መገደላቸውን የክልሉ መንግሥት አስታውቋል። ይህን ተከትሎም የካሚሼ ዞን አምስት ወረዳ ወጣቶች ከሌላ ቦታ ለሥራ መጡ ባሏቸው ዜጎች ላይ ባደረሱት ጥቃት በሺዎች የሚቆጠሩ ሰዎች ወደ ኦሮሚያ ክልል ነቀምት ከተማ መሰደዳቸውን ነዋሪዎች ተናግረዋል። የክልሉ መንግስት በበኩሉ ከሰኔ 16 2010 ዓ ም ጀምሮ የተለያዩ ግጭቶች እየተፈጠሩ መሆኑን ገልጾ የአመራሮቹ በታጣቂዎች መገደል ደግሞ ነገሩን የበለጠ እንዳባባሰው ጠቁሟል። በአሁኑ ሰዓትም የፌዴራልና መከላከያ ሰራዊት አባላት ግጭቶቹ ወደ ተፈጠሩባቸው አምስት ወረዳዎች ገብተው በማረጋጋት ላይ እንደሆኑ ገልጸዋል። ጽዮን ግርማ ዝርዝሩ አላት። የክልሉ መንግስትና ነዋሪዎች ስለ ግጭቱና ጥቃቱ ለአሜሪካ ድምጽ ሲናገሩ በቤንሻንጉል ጉሙዝ ክልል ካለፉት ሶስት ወራት ጀምሮ ግጭት የበዛበት ከተማ ሆኖ መቆየቱን ነው። የትናንትናና የዛሬውን ያባባሰው ደግሞ አራት የካማሽ አመራሮች በታጣቂዎች መገደላቸው እንደሆነ ይናገራሉ። ዛሬ ማምሻውን በስልክ ያነጋገርኳቸው ነዋሪ እንደሚሉት በከተማው ወጣቶች በቀስትና በጦር እየተሰነዘረ ነው የተባለውን ጥቃት ሸሽተው በሺዎች የሚቆጠሩ ሰዎች ቀያቸውን ጥለው ኦሮሚያ ክልል ነቀምት ከተማ ተሸሽገው እንደሚገኙ ነው። ስሜን አትጥቀሺ ብለውኛል። ከማሽ ላይ የዞን አመራሮች ተመቱ ተብሎ በዛ ብቀላ ይሁን አናውቅም። ወጣቱ ቀስትና ጦር ይዞ ከተማውን ከበበው። ምንድን ነው ብለን ስንጠይቅ ዞን ከክልል መከላከያ ይምጣለን ይህ ነገር አሰርተናል እያለ ጠየቅነው። መከላከያ ይመጣ ነው የመጣ ነው የተባለ ቆየ። መከላከያውን አምሽቶ መጣ። መከላከያ ከበጣ በኋላም ከፖሊስ ጣቢያ አይወጣም ተባለ። ከዛ በኋላ እንደዚህ ቤት እየተዘረፈ ነው፣ በቀስ ሰውን እየመጡ ነው፣ እየደበደቡ ነው ብለን ስምን እኛ መውጣት አንችልም፣ ፖሊስ ሄድ አሉ ፖሊስ ሄድ አሉ። ፖሊስማ ቢኖር ኑሮ መጀመሪያ ሁሉ ፈታ ይፈጠርም አለ። አሁን ጠቅላላ ሞባይል ቤት ጠቅላላ ተሰብሯል። ጨርቅ ቤት ያሉት ጠቅላላ ተሰባብረዋል። ንብረት የሚባል ጠፍቷል። አሁን እዛ ከተማ ላይ የቀሩ ሁለት ሰዎች ብቻ ነው፣ ጠቅላላ ተፈናቅለዋል። በቃ ጠቅላላ ውጡ ነው እየገደቡ በር እየደበደቡ ምን እያሉ በቃ ንብረት እየገረፉ ሰው ካገኙ እየደበደቡ ተባብረው ሰውን ከታተው እየጣሉ ነው። መቼ ነው ይሄ የሆነው? ትናንትና በአስራ ሰባት ማለት ነው ከቀኑ አስራ አንድ ሰዓት ላይ ነው ፖሊስ ጣቢያን ሄደው ተባበሩ ፖሊስ አዛዥ ጋር እንግባባለን በሚስጠይቅ እኛ ለእኛም ከአቅማችን በላይ ሆነብናል። የአመራሩ የወረዳ አመራሮቻችንም ደግበቸዋል እነሱ ራሱ በግድ አስለክተን ወደ አስገብተናል። እና እናንተ ራሱ ቦታ ቦታ ያዙ ነው ያለ። ነዋሪው እንደሚሉት በአሁኑ ሰዓት በተባለው ቀስትና ጦር ምን ያህል ሰው ጉዳት እንደደረሰበት ለማወቅ የሚያስችል ሁኔታ እንደሌላቸው ነው። ከጥቃቱ ሸሽቶ በማምለጥ ላይ መሆኑንም ገልጸዋል። ጥቃቱም በሁለት ብሔሮች ላይ ተነጣጥሮ የተፈጸመ ነው ብለውታል። የቤንሻንጉል ጉሙዝ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ዘላለም ጃለታ በጉዳዩ ዙሪያ አነጋግሬያቸው ነበር። አቶ ዘላለም በቤንሻንጉል ክልል ካለው የተፈጥሮ ጸጋ አንጻር ብዙ ኢትዮጵያውያን ለስራ በአካባቢው ይንቀሳቀሳሉ። በዚህም ምክንያት የኢኮኖሚ ግጭት ይፈጠራል። ጉዳዩ የብሔር ጥቃት አይደለም ሲሉም ያስተባብላሉ። ባለፉት ሶስት ዓመታት ደግሞ ክልሉ ሰላም ነበር ብለዋል። ነገር ግን ካለፉት ሶስት ወራት ጀምሮ ግጭቶች ነበሩ። አንዱ ግጭት ከኦሮሚያ ክልል አዋሳኝ አካባቢ ስለነበር ሁኔታዎችን ለማስተካከል ከኦሮሚያ ክልል አመራሮች ጋር ከፍተኛ ውይይት ተደርጎ ነበረም ብለዋል። መስከረም አስራ አምስት ቀን ሁለት ሺህ አስራ አንድ ዓመተ ምህረት የኦሮሚያ ብሔራዊ ክልላዊ መንግስት ከፍተኛ አመራር የተመራ የምዕራብ ወለጋ ዞን ወረዳ አመራሮች፣ የወረዳ አስተዳዳሪዎች አስራ ረጦስ ኃላፊዎች፣ እንዲሁም የቤኒሻንጉል ጉሙዝ ክልል የከማሺ ዞን እና የአሶሳ ዞን የየደረጃ አመራሮች ባሉበት በአጠቃላይ በጸጥታው ላይ እቅድ ወጦ ተወያይተን መክረን ሁሉም ወደየ አካባቢው ሲመለስ እንዲፈጽማቸው ተግባብተን በተለያየንበት ወቅት የከማሽ ዞን አመራሮች መስከረም አስራ ስድስት ወደ ዞናቸው እየተመለሱ ባሉበት በኦሮሚያ ብሔራዊ ክልላዊ መንግስት በነጆና በጂንቢ መካከል በተለምዶ ወደ ከማሽ መገንጠያ ተብሎ በሚጠራው አካባቢ ላይ የታጠቁ ኃይሎች በከፈቱት ተወቅት የወረዳ አመራሮቻችን እንዲሁም በአጠቃላይ አመራሮች ላይ የህይወት እልፈት ገጥሟል። የአካል ጉዳት የደረሰባቸውም አሉ። የንብረት ውድመትን ገጥማሉ። አቶ ዘላለም አያይዘው በአሁኑ ሰዓት ጫካ ውስጥ ጭምር ሆነው በስልክ ጥሪ እያደረጉ የሚገኙ አመራሪዎች ስላሉ የሞቱትም የተጎዱትንም ቁጥር ከአራት ሊጨምር ይችላል ብለዋል። በአሁኑ ሰዓት በዞኑ የተለያዩ ወረዳዎች ጥቃት እየተፈጸመባቸው እንደሆነ የገለጹንን ነዋሪዎች ጠቅሼ አነጋግሪያቸው ነበር። ከዚህ ጋር ተያይዞ የጉምዝ አመራር በተለይ እነዚህ ጉዳት የደረሰባቸው በከማሽ ዞን የሚገኙ የጉምዝ ብሔረሰብ አመራሮች እንደመሆናቸው መጠን እዛ አካባቢ ያሉ ማህበረሰቦች በያሶም በከማሽም ሆነ በሌሎች ወረዳዎች ላይ በአሁን ሰዓት ከፍተኛ የሆነ ውጥረት የነገ መንገሱ ጋር ተያይዞ እዛ አካባቢ ለዘመናት ሀብት አፍርተው ተዋልደው የሚኖሩ ሌሎችም ብሔረሰቦች ከመገኘታቸው ጋር ተያይዞ ስጋት የደረሰባቸው ጉዳት ይደርስብናል ብለው ስጋት ውስጥ የሚገኙ ቢሆንም የፌዴራል ፖሊስ የመከላከያ ሰራዊት እና የክልሉ የጸጥታ ኃይል በቅንጅት ፈጥኖ በአምስቱም ወረዳ ላይ አሁን በተጨባጭ እዛ ተገኝቶ እያረጋጉ ያሉበት ሁኔታ ነው ያለው። በክልሉ ምክትል ርዕሰ መስተዳድር የሚመራ የፖለቲካ አመራርም የክልሉ አስተዳደር ጸጥታ ቢሮ ኃላፊ በቦታው ተገኝተው ሕዝቡን እያረጋጉ ያሉበት ሁኔታ ነው ያለው። እዛ አካባቢ የሚገኙ ካለባቸው ስጋት አንጻር ማንነታቸውን እንዳንጠቀስ የጠየቁን ያነጋገርናቸው ሰዎች እንደሚሉት አመራሮቹን መገደል ተከትሎ ጉሙዝ ተወላጆች እዛ ከተማ በሚኖሩ ከሌላ አካባቢ በመጡ ሰዎች ላይ በቀስት ጭምር የታገዘ ጥቃት እየተፈጸመባቸው እንደሆነ ይሄም ቀደም ብሎም የነበረ አሁንም ደግሞ እንደ ተባባሰ፣ ና በያሶ ወረዳ እንደውም ወደ ሁለት ሺህ የሚሆኑ ሰዎች ወደ ኦሮሚያ ክልል ወደዛ እየተሰደዱ መሆኑን ቀያቸውን ለቀው እየወጡ መሆኑን ነው። መከላከል አይችልም ነበረው የክልሉ መንግስት እንደዚህ አይነት ጥቃት እንዳይፈጸም፣ እንደ ነገርኩሽ፣ አሁን ለጊዜው ህዝቡን ለማረጋጋት ና በዚህ ምክንያት የበለጠ ቀውስ እንዳይፈጠር የፌዴራል መከላከያ ሰራዊት፣ ፌዴራል ፖሊስ እና የክልል ጸጥታ ኃይሎች በአምስቱም ወረዳዎች ላይ ተሰማርተው የመከላከል ስራ የጥበቃ ስራ እየሰሩ ነው ያሉት። እነዚህ ህዝቦች ለዘመናት አብረው የኖሩ ህዝቦች ናቸው። የተፈጠረው ግጭት በብሔረሰብ መካከል የተፈጠረ ሳይሆን የታጠቀ ጠላት የፈጸመው ጥቃት ነው። ስለዚህ ይሄን በመረዳት በአብረው ለዘመናት በኖሩ ህዝቦች መካከል ሌላ ትንኮሳ እና ጥቃት እንዳይሰጠን ተደጋጋሚ ጊዜ አቅጣጫም እየተሰጠ የፖለቲካ አመራሩም በአምስቱም ወረዳ ተሰማርቶ ይሄን ስራ እየሰራ ያለበት ሁኔታ ነው ያለው አቶ ዘላለም በቀስትና በጦር ጭምር የታገዘ ጥቃት መፈጸሙን አላስተባበሉም። በክልሉ እንደ ጎጂ ልማድ የሚታይና ለማስተካከልም ከፍተኛ ጥረት የተደረገበት እንደሆነ ተናግረዋል። ቤንሻንጉል ጉሙዝ ክልል በኦሮሚያ ብቻ ሳይሆን በአማራ ክልልም ከፍተኛ ቅሬታ እንደሚቀርብበት አንስቼላቸዋለሁ። ምላሽ አላቸው። ሰፋ ያለውን የቃለ ምልልሱን ክፍል እሁድ ምሽት ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።